የኦሮሞ ሚዲያ ኔትወርክ የብዙሀን መገናኛ ድርጅት እስከ ግማሽ ቢሊዮን ብር ሊያስገኝ የሚችል የገንዘብ ማሰባሰቢያ በዓል እያዘጋጀ መሆኑን አስታወቀ። ኦኤምኤን በሚል የእንግሊዝኛ ምህፃረ ቃል የሚታወቀው ይህ መገናኛ ብዙሀን አካል በኢትዮጵያ የመገናኛ ብዙሀን አሰራር አስተዋጽኦ ለማድረግ ያለውን ተስፋም ገልጠዋል። ይለናል መለስካቸው አማኔ የተከታተለው ተከታዩን አድርሶናል። የኦሮሞ ሚዲያ ኔትወርክ ወይንም በእንግሊዝኛ አጠራሩ አህጽሮት ኦኤምኤን ወደ ኢትዮጵያ ገብቶ ሥራ መጀመሩን የሚያበስር ዝግጅት በሚሊኒየም አዳራሽ በቅርቡ እንደሚያካሄድ የዝግጅቱ አስተባባሪ ኮሚቴ አስታወቀ። ሐምሌ 29 ቀን 2010 ዓ ም በሚሊኒየም ማዳራሽ በሚካሄደው በዚህ የምረቃ ሥነ ሥርዓት ላይም የገቢ ማሰባሰቢያ ዝግጅቶች እንደሚካሄዱ ተገልጿል። ዝግጅቱን ለማካሄድ ሕጋዊ እውቅና ለማግኘትም ለሚመለከተው የመንግሥት አካል ጥያቄውን እንዳቀረበ የገለጹት የዝግጅቱ አስተባባሪ ኮሚቴ ሰብሳቢ ኢንጂነር አየለ ደጋጋ በዚህ በዓል ላይ ከፍተኛ የመንግሥት ባለሥልጣናት፣ የሃይማኖት መሪዎች አባገዳዎችና ሌሎችም ጥሪ የሚደረግላቸው ሰዎች እንደሚገኙ ጠቁመው በገቢ ማሰባሰቢያ ዝግጅቶቹ ለማግኘት የታሰበውንም የገንዘብ መጠን ይፋ አድርገዋል። ምን አይነት ገንዘብ ብር ፈንድ ለማሰባሰብ ፈንድሬስ ለማድረግ አስባቸው ለሚለው ላይ አሁን በዚህ ፕሮግራም ሚሊኒየም አዳራሽ ሐምሌ ሃያ ዘጠኝ በሚከበረው ፕሮግራም ጋር ተያይዞ እየተንቀሳቀስ ነው ነው እቅድ አውትን እየሄድንበት ያለ ነው። ከተለያዩ የተለያዩ ፓኬጆችን አዘጋጅተን የፈንድ ማሰባሰብ ፓኬጆች ማሰባሰብ እየያዝን ያለ ነው። እስከ ግማሽ ቢሊየን ወይም ደግሞ አምስት መቶ ሚሊዮን ብር ለማሰባሰብ ነው አቅደን የተለያዩ ፓኬጆችን አዘጋጅተን የገቢ ማሰባሰቢያ ፓኬጆችን አዘጋጅተን እየተንቀሳቀስን ያለ ነው። ኦኤምኤን ቀደም ሲል የተለያዩ የቴሌቪዥን ስርጭቶችን በሳተላይት አማካኝነት ከዩናይትድ ስቴትስ ኦፍ አሜሪካ ወደ ኢትዮጵያ ታዳሚዎቹ ሲያሰራጭ እንደነበረ ይታወቃል። ይሁንና እስከ ቅርብ ጊዜ ድረስ ተቋሙ በኢትዮጵያ መንግሥት እንደ አሸባሪ ይቆጠር እንደነበረ በማስታወስ ኦኤምኤን ማን ነው የሚል ጥያቄ ከጋዜጠኛ ቀርቦ ነበረ። የኦኤምኤን ፍንፍኔ ሥራ አስኪያጅ አቶ ቶሌራ ፍቅሩ ምላሽ ሰጥተዋል። ኦኤምኤን ህዝብን ያቀፈ መንግስታዊ ያልሆነ የሚዲያ አካል ነው። የግል ሚዲያ የምንለው በኢትዮጵያ ቋንቋ ፕራይቬት ሚዲያ የሚባለው። ነገር ግን የኦኤምኤን ለየት የሚያደርገው ህዝብን ያማከለ ጋዜጠኝነት የሚከተለው ሲቲዝን ድሪቭን ጆርናሊዝም የምንለው ማለት ነው። በዚያም የተሳካለት ይመስለኛል። የተሳኩ ስራዎችንም ሰርቷል። በቦርድ ኦፍ ትረስት የሚተዳደር ሚዲያ ነው ፈንዱን የሚያገኘው በቀጥታ ከኮሚኒቲ ነው። ፈንድ ሬዝ የሚያደርገው የቦርድ ኦፍ ትረስቲ ውስጥ ያሉ በጣም ታዋቂ የሆኑ በዓለም ትልቅ ሪሰርቾችን በመስራት የሚታወቁ በተለይም ደግሞ በኦሮሞ ጥናት በእጅጉ በሚታወቀው ኦሳ የኦሮሞ ስቴዲ አሶሲሽን ውስጥ ተጽዕኖ ያላቸው ሰዎች የዚህ የቦርድ ኦፍ ትረስቲ አባል ናቸው። ስለዚህ ኦኤምኤን ማን ነው ለሚለው፣ ኦኤምኤን ነጻና ገለልተኛ የሆነ የሚዲያ ተቋም ነው እና በሚዲያ ተቋምነቱ የሕዝብ ጆሮ እና አይን ነኝ ብሎ የሚያስብ በአቋሙም በአላማውም የሕዝብ አይንና ጆሮ የሆነ የሚዲያ ተቋም ነው ብዬ መግለጽ ይወዳለሁ። ኦኤምኤን ከዚህ በፊት ያቀርባቸው የነበሩ ዝግጅቶች በአብዛኛው በኦሮሞ ሕዝብ ላይ ያተኮሩ እንደነበሩ በመጠቆም ወደፊት በአጠቃላይ በኢትዮጵያ መገናኛ ብዙኃን ህዋ ምን ለማድረግ አላማ እንዳለውም ከጋዜጠኞች ጥያቄዎች ተነስተዋል። አንዳንድ የኮሚቴው አባላት ይህን አባባል ሚዛን የሳተ እንደሆነ ገልጸዋል። አቶ ቶሎራ ፍቅሩ ዘርዘር ያለ ማብራሪያ ሰጥተው ነበረ ህዝብ ትግልና ና የኦሮሞን ህዝብ የሚዲያ አማራጭነት ብቻ ሳይሆን በአገር ደረጃ ኦኤምን የተሻለ ሚዲያ ነጻ ሚዲያ ፍትሐዊነት የተረጋገጠበት ሚዲያ፣ ነገር ግን የህዝብን ማይከላዊነቱን ያለቀቀ የህዝብ አይንና ጆሮ ሆኖ የሚቀጥል ለህዝብ የወከለ ሚዲያ ሆኖ እንዲቀጥል ነው። ሀሳባችን ለዚህ ብዙ ስትራቴጂዎች አሉ። በኢትዮጵያ ደረጃ የተሻለ ፕሮፌሽናል ሚዲያ ለመሆን የሚያስችለው ነገር ላይ ጥናት እያደረግን ነው። አሴስሜንቱ አላለቀም። ነገር ግን ጥናታችን እየቀጠል፣ ስራችንንም በጎኑ እያስካሄድን ነው። በእኛ ግምገማ መሰረት ባደረግነው አሴስሜንትና እያደረግነው ባለው ግምገማ መሰረት በኢትዮጵያ ውስጥ ፕሮፌሽ አሁን ባለው ሚዲያ ላንድስኬፕ ፕሮፌሽናል የሆነ ሚዲያ ገንብቶ ነጻና ፍትሃዊነት በተረጋገጠበት ሁኔታ ለሚዲያ ውድገት አሁን ላለው ሚዲያ ጥሩ ኮንትሪቢሽን ለመስጠት የዛ አቋም አለን። ጠቅላይ ሚኒስትር አብይ አህመድ በቅርቡ በውጭ ያሉ ተቃዋሚ የፖለቲካ ድርጅቶችም ሆኑ የመገናኛ ብዙሃን ተቋማት ጽሕፈት ቤቶቻቸውን ወደ አዲስ አበባ እንዲያመጡ ጥሪ ማቅረባቸው አይዘነጋም። መለስካቸው አምሃ አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ